በሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይ ወይኩን ፈቃድከ ከመ በ ሰማይ ከማሁ በምድር ሲሳየነ ዘ አብን ወም ደግለነ አበሳነ ወየጋየነ ከመ ንነኒ ንድግ ለዛ ብሰለነ ይታብ አነ እግዚኦ ውስተ መንሶት አላድነን ወባልሃነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ሃይል ወስብሃ لا على